Yeah, yeah, America Dems, radio. The FBI is honest. The FBI is strong. And the FBI is and always will be independent. FBI ሐቀኛ ነው። FBI ጠንካራ ነው። የፌዴራሉ ምርመራ ቢሮ አሁንም ሆነ ወደፊት ገለልተኛና ነፃ ሆኖ ስራውን ይቀጥላል። የዩናይትድ ስቴትስ የፌዴራል ምርመራ ቢሮ ኤፍቢአይ የቀድሞ ዲሬክተር ጄምስ ኮሚ ናቸው። በትናንትና ዕለት ከዩናይትድ ስቴትስ የእንደራሴዎች ምክር ቤት የጸጥታ ጉዳዮች ኮሚቴ ፊት ቀርበው በሰጡት የምስክርነት ቃል ከኃላፊነታቸው ያነሷቸው ፕሬዚዳንት ዶናልድ ትራምፕ በጊዜያው ያቀረቡትን አስተያየት በመንቀፍ ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አብይ ዘገባ ይዘናል። እርስ በእርስ ግጭት፣ ኮሌራና የከፋ ረሃብ ደቡብ ሱዳናውያን ስደተኞች ወደ ኢትዮጵያ እንዲጎርፉ ማድረጉን ቀጥሏል ሲል የተባበሩት መንግስታት ስደተኞች ጉዳይ ኮሚሽን ዩኤንኤችሲአር አስታወቀ። በዚህ ላይ የተጠናቀረ ዘገባም በዜና መጽሔት ክፍለ ጊዜ እናቀርባለን። ቀደም ሲል ካነበብነው ከቀድሞው ኤፍቢአይ ዲሬክተር ታሪክ ሌላ በዓለም ዜና ውስጥ የእንግሊዟ ጠቅላይ ሚኒስትር በምርጫ ተሸነፉ፣ እንዲሁም የቬኔዙዌላው ፕሬዚዳንት ህገ መንግስቱን ለመቀየር ሲያቅዱ አቃቢ ህጓ ነቀፈች የሚሉ ዋና ዋና ናቸው። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች የዕለት አርብ ምሽት ሰኔ 2 2009 ዓ ም ተረኛ አስተናጋጆች አሉላ ከበደና አዲሱ አበበ ከፕሮግራም አቀናባሪው ንጉሶ ታምሬ እንዲሁም ከስርጭት መሐንዲሱ ቻ ጋር አብረን እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና። መልካም ምሽት። የቀድሞው የፌዴራሉ ምርመራ ቢሮ ኤፍቢአይ ዲሬክተር ጄምስ ኮሚ ትናንት ከሴኔቱ የደህንነት ኮሚቴ ፊት ቀርበው ከኮሚቴው አባላት ለቀረቡላቸው ጥያቄዎች መልስ ከሰጡ በኋላ ፕሬዚዳንት ትራምፕ ዛሬ ወደ ማህበራዊ ድረገጾች በመሄድ ምስጢር ያሾለኩት ኮሚ ናቸው ማለት ጀመሩ። ኮሚ በተለይም ፕሬዚዳንት ዶናልድ ትራምፕ በሩሲያው የምርመራ ጉዳይ እጃቸው የለበትም ብሎ በመመስከራቸው ትራምፕ ነፃ ነኝ የሚለውን የድረገጽ ዘመቻ እያጧጧፉ ናቸው። የትናንቱ የቀድሞ የኤፍቢአይ ዲሬክተር ምርመራ አብላጫው ትኩረቱ ትራምፕ የታማኝ አገልጋይነት ጥያቄ አቅርበውላቸው እንደሆነ ከሩሲያው ግንኙነት ምርመራ እንዲያስወጡ መፈለጋቸውን ፕሬዚዳንቱ ጠይቀው ወይም አልጠይቀው እንደሆነና ራሳቸው ትራምፕ እየተመረመሩ አለመሆናቸውን ኮሚ በአደባባይ እንዲያረጋግጡ የፕሬዚዳንቱ ተጽዕኖ ስለመኖሩ ወዘተረፈ የሚሉ እንደነበሩ ይታወሳል ሚስተር ኮሚ ትናንት በሴኔቱ የደህንነት ኮሚቴ የምስክርነት ቃል በሰጡበት ወቅት ያቀረቧቸው እነዚህ ክሶች ማረጋገጫ አልተገኘላቸውም መጽሔት ዘገባ ይኖረዋል በዛሬው የእንግሊዙ ምርጫ ውጤት በትላንትናው ዕለት የተካሄደው ጠቅላይ ሚኒስትሯ ቴሬሳ ሜይ የወጣት ድምፅ ሰጪዎችን ድጋፍ ይዘው በአስገራሚ ሁኔታ ብዙ ድምፅ ባገኘው በአገሪቱ ዋነኛ ተቃዋሚ ድርጅት የፖለቲካ ፓርቲ በሌበር ከተቀደሙ ወዲህ ብሪታንያ በአጠራጣሪ ፖለቲካ ሁኔታ ላይ ወድቃለች። በዚህም የጠቅላይ ሚኒስትር ቴሬዛ ሜይ ወግ አጥባቂ ገዢ ፓርቲ በህግ መምሪያው ምክር ቤት የነበራቸውን የብዙሀንነት ቦታ እንዲያጡ አድርገዋል። የትናንቱ ምርጫ በብሪታንያ ታሪክ አስደናቂ መሆኑን ተነግሯል። አዳነች ፍሳዬ ዝርዝሩን ይዛለች። ብሪታንያ ላይ ትናንት በተካሄደው ምርጫ ዋናው ተቃዋሚ ሌበር ፓርቲ በሚያስገርም ሁኔታ ብዙ ድምፅ በማግኘቱ ጠቅላይ ሚኒስትር ቴሬዛ ሜይ እና ወጋ ጥባቂው ገዢ ፓርቲ በህግ መምሪያው ምክር ቤት የነበራቸውን የብዙሃንነት ቦታን እንዲያጡ አድርጓል። የምርጫውን አቅጣጫ የቀየረው የወጣቶች ድምፅ እንደሆነ ተገልጿል። የምርጫው ድምፅ ሙሉ በሙሉ ሲቆጠር ገዢው ወጋ ጥባቂ ፓርቲ የአንድነት ፓርቲውን ድጋፍ ካገኘ በህግ መምሪያው ምክር ቤት ካሉት 650 መቀመጫዎች ጥቂት አብላጫ ሊያገኝ ይችላል። ይሁንና ሌበር ፓርቲ የሶስተኛ ፓርቲዎች መሪዎችና፣ አንዳንድ ወግ አጥባቂዎች ጠቅላይ ሚኒስትር ቴሬዛ ሜይ ከስልጣን እንዲወርዱ እየጠየቁ ናቸው። የሀገሪቱ ሌበር ፓርቲ መሪ ጀረሚ ኮርባይን ሀገሪቱን ለማገልገል ዝግጁ ነኝ ብለዋል። ጠቅላይ ሚኒስትር ቴሬዛ ሜይ በበኩላቸው የራሳቸውን የምክር ቤት መቀመጫ ካሸነፉ በኋላ ብሪታንያ የመረጋጋት ጊዜ ያስፈልጋታል ብለዋል። ትላንት ብሪታንያ የተካሄደው ምርጫ በሀገሪቱ ዘመናዊ ታሪክ ባልታየ መልኩ አስደናቂ ነበር ተብሏል። በቅርብ ቀናት ውስጥ የብሪታንያን ከአውሮፓ ሕብረት ስለ መውጣት ጉዳይ የሚደራደሩት ጠቅላይ ሚኒስትር ሜይ ልዩ ምርጫ እንዲካሄድ ያደረጉት ወግ አጥባቂ ፓርቲያቸው በምክር ቤቱ ያለውን የብዙሀንነት ቦታን ለማስፋት ነበር። ይሁንና ዓላማቸው ክፉኛ ከሽፏል። ከሰሜን አይርላንድ የአንድነት ፓርቲዎች ጋር ጥምረት የፈጠረ የውህዳን መንግስት መሪ ሆነው ለመዝለቅ የመቻላቸው ጉዳይም አጠራጣሪ ሆኗል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የእርስ በርስ ግጭት፣ ኮሌራና የከፋ ረሃብ ደቡብ ሱዳናውያን ስደተኞች ወደ ኢትዮጵያ እንዲገቡ ማድረጉን ቀጥሏል፣ ሲል የተባበሩት መንግስታት ስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር አስታውቋል። በግንቦት ወር ብቻ 1500 ስደተኞች መግባታቸውን ነው የገለጠው። ዝርዝሩ በመጽሔት ይቀርባል። በሰሜን ኬንያ በተደጋጋሚ የሚከሰቱ የሽብር ጥቃቶችን ተከትሎ አንዳንድ የአካባቢው ባለሥልጣናትን በእጅጉ ከማሳሰቡ የተነሳ መንግስት ህዝቡን እንዲያስታጥቅ እየተወቱ ነው። የኬንያ መንግሥት ሰላማዊ ሰዎችን ማስታጠቅ በራሱ የጸጥታ ጥበቃውን ሊያደፈርስ ይችላል የሚል ስጋት እንዳላቸው ገልጦ የዜጎችን ጥበቃ ግን እንደሚያጠናክር አስታውቋል። በዚህም ላይ በመጽሔት ዘገባ ይኖረናል። ቀይ ባህር ደቡባዊ ጫፍ በኤደን ባህረ ሰላጤ ደረት ላይ የምትገኘዋ ጅቡቲ የአሜሪካም የቻይናም ቀልብ ስባለች። በተለይ ቻይና ጅቡቲን ለንግድም ለወታደራዊም ጉዳይ ለመጠቀም እጅግ በተጠናከረ ሁኔታ እየተንቀሳቀሰች ነው። የቪኦኤ ከፍተኛ ተንታኝ ጄፍሪ አናሊስት ከአሜሪካ በአሜሪካ ቀንዱ ሀገር ላይ ያለውን የወቅቱን ርብርብ ያብራራል። ይህም በመጽሔቱ ክፍለ ጊዜ ማለቴ ነው። ራሱን እስላማዊ መንግስት ብለው የሚጠራው ጽንፈኛ ቡድን ታግቶ የነበረ አንድ ቻይናዊ እስረኛ አስከሬን በደም እንደ ተነከረ በድረገጹ አወጣ። ደቡባዊ ፓኪስታን ውስጥ ከሌላ ሴት የሙያ ባልደረባው ጋር እንደ ተገደለም ይፋ አድርጓል። አንድ የክፍለ ግዛቱ መንግስታዊ ባለስልጣን በሰጡ ቃል ተገደለ የተባለው ሰው ባለፈው ወር በእስላማዊ መንግስት ነኝ ባዩ ጽንፈኛ ቡድን ከተጠለፉት ሁለት ቻይናውያን አንዱ መሆኑን በእርግጥም በፓኪስታኗ ቡልቺስታን ክፍለ ግዛት ዋና ከተማ ኩዌታ ውስጥ መገደሉ ለአሜሪካ ድምፅ ተረጋግጧል። ባለስልጣናት የሟቹን አስክሬን ገና ስላላገኙ እነኚህ የማረጋገጫ ቃላቸውን ለአሜሪካ ድምፅ የሰጡ ባለስልጣናት በስም መጥቀስ እንደማይፈለጉ በስም መጠቀስ እንደማይፈልጉ ተናግረዋል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ሁዋ ቹያንግ በዛሬው ዕለት ጋዜጣዊ መግለጫቸው ሁለቱ ታጋቾች በእርግጥ ሳይሞቱ እንዳልቀሩ ለቤጂንግ ይፋ ተደርጓል ብለዋል። የቬኔዙዌላው ፕሬዚዳንት ኒኮላስ ማዱሮ አዲስ ህገ መንግስት ለማርቀቅ ያወጡትን እቅድ ጠቅላይ አቃቢ ህጓ ተቃወሙ። በዚሁ መሰረት ፕሬዚዳንቱ ለአዲስ ህገ መንግስት ማርቀቅ ለመጪው ወር የጠሩትን ስብሰባ አቃቤ ህግ ሉዊስ ኦርቴጋ ዱዋዝ ስብሰባው ህገወጥ መሆኑን የቬኔዙዌላን ህዝብም የማይወክልና ኢ ህገ መንግስታዊ እንደሆነም በማመልከት ይግባኛቸውን አቅርበዋል። በጋዜጣዊ መግለጫ ወቅትም የፕሬዝዳንቱ ውሳኔ ህገወጥ መሆኑንና አንድን ህገ መንግስት ለመለወጥ ሙሉ መብቱ የነጻው ህዝብ ብቻ ነው ብለዋል አቃቤ ህጓ። ከቀድሞው የቬኔዙዌላ ፕሬዝዳንት ሁጎ ቻቬዝ ጋር ቀረቤታ እንዳላቸው የተገለጠው እኒሁ አቃቤ ህግ ቺቮይዝም ማለት ቺቮን መርህ መከተል የህይወት ፍልስፍና ነው ስለሚሉ ያ የህይወት ፍልስፍና ዛሬ እየጠፋ ነው በማለትም እንደሚያማርሩ ተነግሯል። የጃፓኑ ንጉሠ ነገሥት አኪቶ ዘውዱን ለአምሳ ሰባት ዓመቱ ትንሹ ልጃቸው ላልጋ ወራሽ ልዑል ኑሪቶ ማውረስ እንደሚችሉ ምክር ቤቱ ዛሬ አዲስ ህግ አሳለፈ። የልብ ቀዶ ሕክምና የተደረገላቸው የሰማኒያ ሶስት ዓመቱ አኪቶ ባለፈው ዓመትም የፕሮስቴት እጢ ካንሰር ህመምተኛ የነበሩ ሲሆን ዙፋናቸውን ለማስተላለፍ ግን ፈቃደኛ እንደሆኑ ተመልክቷል። ይህ የዙፋን መተላለፍ ወይም ውርስ ስነ ስርዓት በሁለት መቶ ዓመታት የጃፓን ታሪክ የመጀመሪያው መሆኑ ነው። አኪቶ እንደ አውሮፓውያን የዘመን አቆጣጠር በ1989 ዓመተ ምህረት ዙፋን ላይ ሲወጡ 56 ነበር እድሜያቸው። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። የምናስተናግዳችሁ ደግሞ አዲሱ አበበና አሉላ ከበደንን። በስርጭታችን የጊዜ ሰሌዳ መሰረት ወደ ቀጣዩ ቀዳሚ መሰናዶ የዕለቱ አቢር እስከ መሻገራችን በፊት ቆየት ብለው ከሚሰሙት የዕለቱ ዝግጅቶች አንዱን ለቅምሻ እናድርግ። መሬትን ወደ ግል ለማዞር ብዙ ሀገሮች ላይ ተሞክረዋል፣ ግን ውጤቱ ጥሩ አይደለም። ዋናው ችግር ምንድን ነው? ዲሞክራሲ በሌለበት ወይም አሳታፊ የሆነ የመንግስት ስርዓት በሌለበት አካባቢ ሁኔታ መሬት ወደ ግል ከዞረ ወደ ግጭትና ጥቂት ሰዎች ሀብት አላግባብ በሆነ መልኩ የሚያካብቱበት ስርዓት ነው የሚያምራው። ዶክተር ፍሬው መኮንን አያኖ ናቸው የተሰሙት። ፕሮግራሙ ለጥያቄው መልስ ነው። የመሬት ይዞታ ላይ ትኩረት በማድረግ ከአድማጮች ለደረሱ ጥያቄዎች መልስ ይሰጣል። የሰማነውም ከተሰጠው መልስ የተቀነጨበ ነው። በሁለተኛው አጋማሽ ይቀርባል። ክፍል አንድ። አሁን የዕለቱ አብይ ርዕስ የዩናይት ስቴትስ የፌዴራል ምርመራ ቢሮ ኤፍቢአይ የምርጫ ዘመቻቸው ከሩሲያ ጋር አለው የተባለውን ግንኙነት ምርመራ እንዲያቋርጥ ሰፊና ተደጋጋሚ ጥረቶች በፕሬዚዳንት ዶናልድ ትራምፕ በኩል ተካሂደውበታል ሲሉ የቀድሞ የኤፍቢአይ ዲሬክተር ጄምስ ኮሚ ተናገሩ ሚስተር ኮሚ ትናንት ለዩናይት ስቴትስ ምክር ቤት የደህንነት ጉዳዮች ኮሚቴ የምስክርነት ቃል በሰጡበት ወቅት ያቀረቧቸው እነኚህ ክሶች ማረጋገጫ አልተገኘላቸውም እውነት ሆነው ከተገኙ ግን ወትሮ ኤፍቢአይ ሌላ ፕሬዚዳንት አንቆ ይዞ ምርመራውን ወደ አጠናቀቀበት ታሪክ የሚወስድ ይሆናል ይላል መንደርደሪያው። ቢል ጋሎ ነው። ከዋይት ሀውስ ቤተ መንግስት ያደረሰን ሰለሞን ክፍሌ ዝርዝሩን ይዟል። የቀድሞው የዩናይትድ ስቴትስ የፌዴራሉ ምርመራ ቢሮ ዳይሬክተር ጄምስ ኮሚ ትላንት በሴኔቱ የጸጥታ ጉዳዮች ኮሚቴ ፊት ቀርበው የምስክርነት ቃል በሰጡበት ወቅት ይበልጥ ያስተጋቡት የራሳቸውን የፕሬዚደንቱን ኤፍቢአይ ገለልተኛ መሆን አለበት የሚለውን መፈክር ነው። ተ ኤፍ ቢ አይ ኢስ ሆነስት ተ ኤፍ ቢ አይ ኢስ ስትሮንግ አንድ ተ ኤፍ ቢ አይ ኤፍቢአይ ሐቀኛ ነው። ኤፍቢአይ ጠንካራ ነው። የፌዴራሉ ምርመራ ቢሮ አሁንም ሆነ ወደፊት ገለልተኛና ነጻ ሆኖ ሥራውን ይቀጥላል እንዲታመኑኝ እፈልጋለሁ የሚለውና በቀድሞ የብሔራዊ ጸጥታ አማካሪ ማይክል ፍሊን ላይ የተያዘው ምርመራ እንዲተዉ የቀረቡ ጥያቄዎች በትክክል ከፕሬዚደንቱ የመጡ ስለ መሆናቸው የተጠየቁት ኮሚ በግልጽ ምላሽ ሰጥተዋል። የሚታዩ ችግሮች ናቸው በሚል ማንኛውም የዩናይትድ ስቴትስ ፕሬዚደንት በኤፍቢአይ ሥራ ውስጥ ጣልቃ እንዳይገባ የሚያግደው ለረጅም ጊዜ የቆየ መመሪያ በመኖሩ ኮሚ ትራምፕን የገለጿቸው መመሪያውን በመጣስ እንደ ልዩ ስጋት አድርገው ነው። ያ መመሪያ ግን ሁሌም ተከብሮ ኖሯል ማለት አይደለም። እንደ እውነቱ ከሆነማ የቀደሙት የዩናይትድ ስቴትስ ፕሬዝደንቶች ከኤፍቢአይ ጋር በቅርበትና አንዳንዴም አግባብነት በሌለው መንገድ እጅና ጓንት ሆነው የሠሩባቸው ጊዜያት አሉ። በዚያ አኳያ ተከታታይ ፕሬዝደንቶች ከቀድሞ የኤፍቢአይ ዳይሬክተር ጄ ኤድጋር ሁቨር ጋር ለ50 ዓመታት ግድም የሠሩት በዋናነት ይጠቀሳሉ። በፔንስልቬንያ ስቴት ዩኒቨርሲቲ የኤፍቢአይ ታሪክ ተመራማሪ ዳግላስ ቻርልስ በስካይፕ እንዲህ ይላሉ። ኤፍቢአይ በመሠረቱ የዋይት ሀውስ የፖለቲካ ደህንነት ዘርፍ ነበር። የውጭ ጉዳይ ፖሊሲዎችንና ፖለቲካውን ስለሚተቹ ሰዎች መረጃዎችን በማሰባሰብ ጥረቶቻቸውን ለማክሸፍ ይረዳም ነበር። በእርግጥ ያ ሁኔታ ግን እየቆየ ሴት ተለውጧል። በተለይ የፍትሕ ሚኒስቴሩ ኤፍቢአይ ከዋይት ሃውስ ጋር በሚኖረው ግንኙነት ላይ ግልጽ መመሪያ ካወጣ በኋላ ተቀይሯል። አሁንም እንደገና የፔንስልቬንያው ስቴት ዩኒቨርሲቲ የኤፍቢአይ ታሪክ ተመራማሪ ዳግላስ ቻርልስ አሁን ባለው የፍትሕ ሚኒስቴር መመሪያ መሠረት ከዋይት ሀውስ ጋር የሚደረጉ ግንኙነቶችን መጠየቅ የሚችለው ጠቅላይ አቃቢ ሕጉ ወይም ምክትሉ ናቸው። ያሰራሩ ይሄ ነው። ከዚህ መመሪያ ውጭ የሚፈጸም ግንኙነት ግን ያልተለመደ አሰራር ይሆናል። በተለይ አንድ ፕሬዝደንት ኤፍቢአይ የያዘውን ምርመራ እንዲያቋርጥ ተጽዕኖ ካሳደረ፣ በእርግጥ ፍጹም ያልተለመደ ያደርገዋል። እዚህ ላይ ችግሩ ምንድን ነው? እነዚያ የፍትሕ ሚኒስቴር መመሪያዎች ሕግ አለመሆናቸው ነው። እንዲህ አርግ፣ እንዲያ አታድርግ የሚሉ የአሠራር መመሪያዎች ብቻ ናቸው። የፕሬዝደንት ትራምፕ ሁኔታን በከፊል እጅግ ውስብስብ የሚያደርገውም ይኸው ነው። ለመሆኑ ግን ትራምፕ ከቀድሞው የኤፍቢአይ ዳይሬክተር ጋር ያደረጓቸው ግንኙነቶች እነዚያን የፍትሕ ሚኒስቴር መመሪያዎች የጣሱ ናቸው ወይ? ወይስ ፕሬዚደንቱ በፍትሕ ሥራ ጣልቃ በመግባት ሕግ ተላልፈዋል። አሁን ባለው ደረጃ ነው አይደለም ከሚል ድምዳሜ መድረስ ያስቸግራል ይላሉ የአሜሪካ ዩኒቨርሲቲው ክሪስ ኤድልሰን። ሁለተኛው ችግር የፖለቲካ ችግር ነው። በትክክል ወንጀል ይሁኑ አይሁኑ ማወቅ አስቸጋሪ ነው። በአሁኑ ሁኔታ ዋይት ሀውስ ተአማኒ ነው ብሎ መደምደም በጣም አስቸጋሪ ነው። የፕሬዝደንት ዶናልድ ትራምፕ ጠበቃ ኮሚ የምስክርነት ቃል በሰጡበት ወቅት ላነሷቸው ቁልፍ ነጥቦች መልስ ለመስጠት ፈቃደኛ አልሆኑም። በዚህም ሆነ በዚያ ግን ይህ ጉዳይ ከትራምፕ አስተዳደር ትከሻ ላይ በቅርቡ ይወርዳል ተብሎ አይጠበቅም። ወደ መጽሔቱ የትንታኔ ርዕስ እንሻገር። አድማጮች፣ እርስ በእርስ ግጭት፣ ኮሌራና የከፋ ረሃብ ደቡብ ሱዳናውያን ስደተኞች ወደ ኢትዮጵያ እንዲጎርፉ ማድረጉን ቀጥለዋል ሲል የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤችሲአር አስታወቀ። በግንቦት ወር ብቻ 1500 ስደተኞች መግባታቸውን ነው የገለጠው። እስክንድር ፍሬው ተከታዩን ይዟል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር ሰሞኑን ባሰራጨው የወቅታዊ ሁኔታ ግምገማ መረጃ ደቡብ ሱዳናውያን ወደ ኢትዮጵያ መሰደዳቸውን እንደቀጠሉ አመልክቷል። በያዝነው ግንቦት ወር ብቻ 1500 የሚሆኑ መግባታቸውንም ጠቁሟል። እንደ አውሮፓውያን አቆጣጠር ከመስከረም 2016 ጀምሮ የገቡት ቁጥር ደግሞ 87000 መሆኑን የገለጸው እናም የዚያች ሀገር ዜጎች ስደት አሁንም እንዳልቆም አስታውቋል። የእርስ በርስ ግጭት፣ ኮሌራ ና የከፋ ረሀብ ስደተኞች ወደ ኢትዮጵያ እንዲገቡ ማድረጉን ቀጥሏል በማለትም ምክንያቶቹን አብራርቷል። በተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ማስታወቂያ ቃል አቀባይ አቶ ክሱት ገብረ እግዚአብሔር በስልክ ለቪኦኤ እንዳስረዱት በተለይ በዚያች ሀገር ከተከሰተው የኮሌራ በሽታ አንጻር ድንበር ላይ ጥንቃቄዎች እየተደረጉ ነው። በሽታን በተመለከተ ሁልጊዜም ሪሴፕሽን ሴንትሮች የምንላቸው የመቀበያ ማዕከሎች ላይ የተጠናከረ ጤናና የክትባት ስርአት ተዘርግቷል። ወረርሽኝ በሽታዎች በሚኖርበት ጊዜ ደግሞ የበለጠ ተጠናክሮ ነው የሚቀጥለው። ስለዚህ ድንበር ላይ የህክምና ባለሙያ ሆኑ ሰዎች ተገኝተው ስደተኞቹ በሚገቡበት ጊዜ አስፈላጊ የጤና ምርመራ ያደርጋሉ። አይበለውና የተገኘ በሽታውን የተሸከመ ሰውም ካለ ኳራንቲን የሚደረግበት ወይም ወደ ሌላው እንዳያስተላልፈ ለይቶ የሚቀመጥባቸው ቦታዎች የሚዘጋጃሉ እና የመሳሰሉት ጥንቃቄዎች ተደርገዋል። እስካሁን ይሄ ጥንቃቄም እንደቀጠለ ነው። ኢትዮጵያ ውስጥ የመጣ የኮሌራ በሽታ የለም። ከደቡብ ሱዳን የተዛመተ በሽታ የለም። ከስደተኞቹ እየመጡ ካሉት ስደተኞች መካከልም እየተገኘበት የለም ነው የተከለሰ የደቡብ ሱዳን ስደተኞች ምላሽ እቅድ ይፋ ማድረጉንም ዩኤንኤችሲአር አስታውቋል። አቶ ክሱት ይህ ምን ማለት እንደሆነ ያብራራሉ። በነገራችን ላይ ይፋ ማድረግ ሳይሆን ሂደት ላይ ነን እየከለስን ያለ ነው ነው የሚለው ሁልጊዜም ቢሆን የዝግጁነት ወይም ኮንቲንጀንሲ ፕላኒንግ የምንለው ይዘን ነው የምንቀመጠው። እንደዚህ በአካባቢዎቻችን በግጭትም በሌላ ምክንያት የሰዎች መፈናቀል በሚኖርበት ጊዜ ራሳችንን ዝግጁ የምናደርግባቸው የዝግጁነት እቅድ ይዘን ነው የምንቀሳቀሰው ነበረን። አሁን ደግሞ ሁኔታው አልተሻሻለም። ኢንፋክት አንዳንድ ሪፖርቶች እንደሚያሳዩት ወደ ኢትዮጵያ ድንበር አኮቦ የሚባል አካባቢ በሀገራቸው ውስጥ ደቡብ ሱዳን ውስጥ የተፈናቀሉ ብዙ ሰዎች አሉ የሚል ሪፖርት አለ። ስለዚህ እነዚህ ሰዎች ኤኒ ታይም ወደ ኢትዮጵያ ድንበር ሊገቡ ይችላሉ የሚል ታሳቢ በማድረግ ነው እየከለስ ነው ያለ ነው። ስለዚህ በእንደዚህ አይነት ሁኔታ ከሆነ ይህንን ያህል ሊመጡ ይችላሉ፣ በእንደዚህ አይነት ሁኔታ ይህን ያህል ሊመጡ ይችላሉ እያለ ነው የምናወጣው ና እርግጥ ገና ነው ያለቀለት ስላልሆነ መጨረሻው ይሄ ነው ማለት አይቻልም ግን ከጎረቤት ሀገራት ወደ ኢትዮጵያ ከሚገቡት የተለያዩ ሀገራት ስደተኞች ደቡብ ሱዳናውያን ከፍተኛውን ቁጥር እንደሚይዙ የዩኤንኤችሲያር መረጃ ያሳያል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ቀጣዩ ርዕስ ስናልፍ በሰሜን ኬንያ በተደጋጋሚ የሚከሰቱ የሽብር ጥቃቶችን ተከትሎ አንዳንድ የአካባቢው ባለስልጣናትን በእጅጉ ከማሳሰቡ የተነሳ መንግሥት ሕዝቡን እንዲያስታጥቅ እየወተወቱ ነው። የኬንያ መንግሥት ሰላማዊ ሰዎችን ማስታጠቅ በራሱ የጸጥታ ጥበቃውን ሊያደፈርስ ይችላል የሚል ስጋት እንዳላቸው ገልጦ የዜጎችን ጥበቃ እንደሚያጠናክርም አስታውቋል። መሐመድ ዩሱፍ ከናይሮቢ የላከውን ዘገባ ሄኖክ ሰማእግዜር ያቀርባል። ሰሜናዊ ኬንያ ለሳምንታት በሽብር ስትናወጥ ነው የሰነበተችው። የአካባቢው ባለሥልጣናት ጸጥታን ለመጠበቅ ሰላማዊ ሰዎችን ማስታጠቅን እያሰቡ ነው የአካባቢው ባለስልጣናት። የናይሮቢ መንግሥት ሰላም ማስጠበቅ ተስኖታል ሲሉ፣ በተለይ የጤና ጥበቃ ሠራተኞችና መምህራን ለደህንነታቸው በመስጋት ሥራ ማቆማቸው ዜጎችን ጎድቷል፣ ስለዚህ ማኅበረሰቡ ሰላሙን የማስጠበቅ ኃላፊነት ሊሰጠው ይገባል በማለት የሚከራከሩት ባሬ ሽል የጋሪሳ ወረዳ የሕዝብ ተወካይ ናቸው። የአካባቢው ነዋሪዎች በየጊዜው የሽብር ጥቃት አማሯቸዋል ይላሉ። በታጠቁ አሸባሪዎች እንዲህ ስንገደልና ስንሸበር አንኖርም ደህንነታችንን የሚያስጠብቅ አካል አልተገኘም መምህራን ሥራ አቁመዋል የሕክምና ማዕከላትም እንዲሁ መሠረታዊ አገልግሎቶችን ለማግኘት እንኳን አልቻልንም ላለፉት አራት ዓመታት እንዲህ ባለ ሥቃይ መኖር ነበረብን እንዴ ለዚህ ነው ሽልና ሌሎች የአካባቢው የህዝብ ተወካዮች የኬንያ መንግስት ህዝቡን እንዲያስታጥቅ እየጠየቁ ያሉት። የኬንያ ፖሊስ ቃል አቀባይ ቻርልስ ኦዊኖ ለአሜሪካ ድምፅ ሬዲዮ ሲናገሩ የህዝብ ተወካዮቹ ጥያቄ ልተገበር እንደማይችል አስረድተዋል። ተጨማሪ የጸጥታ ኃይሎችን በአካባቢው መንግስቱ እንደሚያሰማራ ኦዊኖ ተናግረዋል። ሪቻርድ ቱታ የጸጥታ ጉዳዮች ባለሙያ ናቸው። ህዝብን ማስታጠቅ ቢቻልም ህጋዊ አሰራሮችን ማስፈን ግን አስፈላጊ ነው ይላሉ። ህዝቡን ማስታጠቅ የማይሆን ሐሳብ አይደለም። ነገር ግን እንዴት ነው የሚታጠቁት? ከሕዝቡ የተውጣጣ የጸጥታ መዋቅር መመሥረት የሚያስችል ሕግ አለ ወይ? ከመልመላው ጀምሮ ሥልጠናና አተገባበሩ ትጥቅ ማቅረብና የትእዛዝ ሰንሰለት ማዋቀሩ በአግባቡ መጤን አለበት። በሰሜን ኬንያ የአልሸባብ አሸባሪዎች 17 የኬንያ የጸጥታ ጥበቃ ሠራተኞችን ገድለዋል። ሰላማዊ ሰዎችም በጥቃቱ ተገድለዋል። በጋሪሳ ፋፊ አካባቢ አንድ መምህርም ተገድሏል። በትናንትና ዕለት የኬንያ የሀገር ውስጥ ጉዳዮች ሚኒስትር ሚኒስትር ጆሴፍ እንካሲሬ በአልሸባብ የተገደሉ የጸጥታ ሠራተኞች የቀብር ሥነ ሥርዓት ላይ መንግስታቸው አሸባሪዎቹን እንደሚያደን ተናግረዋል። በእነዚህ ግድያዎች ለተሳተፉ ወሮ በሎችና አሸባሪዎች አንድ መልእክት አለኝ። አሁን መሸሽ፣ መደበቅ ትችሉ ይሆናል። የገባችሁበት ገብተን እናገኛችኋለን። ግራም ነፈሰ ቀኝ እንይዛችኋለን። ስንይዛችሁ ደግሞ ለሰራችሁት እኩይ ተግባር ዋጋ ትከፍላላችሁ። በኬንያ የሽብር ጥቃቶቹ የተባባሱት የፕሬዝዳንታዊና የፓርላማ ምርጫዎች ሊካሄዱ ሁለት ወራት በቀሩበት ወቅት ነው። ዘገባዎቻችን እያጠናቀቅን ነው። በመጨረሻ በቀይ ባህር ደቡባዊ ጫፍ በኤደን ባህረ ሰላጤ ደረት ላይ የምትገኘዋ ጅቡቲ የአሜሪካንም የቻይናንም ቀልብ ስባለች። በተለይ ቻይና ጅቡቲን ለንግድም ለወታደራዊ ጉዳይም ለመጠቀም እጅግ በተጠናከረ ሁኔታ እየተንቀሳቀሰች ነው። የቪኦኤ ከፍተኛ ተንታኝ ጄፍሪ አናሊስት የላካውን ሪፖርት ሰሎሞን አባተ ያቀርባል። ለሁለት የአሜሪካ ወታደራዊ መደቦች መቀመጫ የሆነችው ጅቡቲ በያዝነው የአውሮፓ ዓመት መጨረሻ ወይም በመጪው የኢትዮጵያ ዓመት የመጀመሪያ መንፈቅ ወራት ውስጥ ግዙፍ የሆነ የቻይና የባህር ኀይልና የመርከብ አገልግሎት መስፈሪያም ትሆናለች። ቻይና ያንን አራት መቶ ሚሊዮን ዶላር አወጣበታለሁ ያለችውን የባህር መደብ ለመያዝ ለመጪዎቹ ዐሥር ዓመታት በዓመት መቶ ሚሊዮን ዶላር ልትከፍል የኪራይ ውል መፈረሟን ባለፈው ጥር ይፋ አድርጋለች። ቻይና የምትገነባውን ተቋም የምትጠቀምበት የመርከቦችን ደህንነት ለመጠበቅ ለሚያስፈልግ አጀብና የአካባቢውንም ሰላምና መረጋጋት በተሻለ ሁኔታ ለመጠበቅ እንዲቻል እገዛ ለመስጠት እንደሚሆን በወቅቱ አሳውቃለች። ቻይና ከራሷ የየብስና የባህር ወሰኖች ርቃ ግዙፍ ወታደራዊ መደብ ስትገነባና ስትይዝም የመጀመሪያዋ የሆነው ይህ የጅቡቲ ተቋም የሚኖረውን ጥቅም አስመልክቶ የምርምር ቡድኑ የአትላንቲክ ካውንስል ተንታኝ ብሮንዊን ብራተን ያብራራሉ። ጅቡቲ አሜሪካ አፍሪካ ውስጥ ለምታደርጋቸው እንቅስቃሴዎች ሁሉ መንደርደሪያ መደብ መሆኗን ያህል ቻይና አፍሪካ ውስጥ ለምታደርጋቸው እንቅስቃሴዎቿ ሁሉ መንደርደሪያ መደብ ልትሆን ነው። ለቻይና ግን ጥቅሟ ይልቃል። ምክንያቱም አግባብነት ባለው መንገድ የቻይናን ምጣኔ ሀብታዊ ጥቅሞች ለማስጠበቅ ጅቡቲ እጅግ የተመቸች ናት። ቻይና ወደ አውሮፓ በምታደርገው የንግድ ምልልስ የአደን ባሕረ ሰላጤን ደህንነት ለማስጠበቅ የማትፈልግበት ምክንያት የለም። ሀያ አምስት ካሬ ኪሎ ሜትር የቆዳ ስፋት ባላት ጅቡቲ የሚከፈተው የቻይና የባህር መደብ በዚያ ለባህር ላይ እንቅስቃሴ ማነቆ የሆነ አካባቢ ጸረ ባህር ላይ ውንብድና ወይም ጸረ ፓይራሲ ዘመቻዎቿ፣ እንዲሁም ለሱዳን ዳርፉርና ለደቡብ ሱዳን የሰላም ማስከበር ተልእኮ ስምሪቶቿ ቻይና ያላትን ቁርጠኝነትም እንደሚያሳይ ተንታኞቹ ይናገራሉ። ለቻይና ዓለም አቀፍ የንግድ ልውውጥ የጅቡቲው መደብ ያለውን ዋጋ የቀድሞው የዩናይትድ ስቴትስ አምባሳደር ዴቪድ ሽን ይጠቋቁማሉ። ያ ተቋም መንታ ጥቅም ያለው መሆኑን ማስተዋል ያሻል። የንግድም ወታደራዊም ነው። ስለ ወታደራዊ አገልግሎቱ ደግሞ አንዳችም የማሳመኛ ወይም የአስፈላጊነቱ ማስረገጫ ማብራሪያ አይሰጡም። የተቋሙን አጠቃቀም በሚመለከት ግን ከወታደራዊው ይልቅ የንግዱ የሚያመዝን ይመስለኛል። የወደቡ አገልግሎት ለሁለቱም ለአሜሪካም፣ ለቻይናም መደቦች እጅግ ቅርብ በመሆኑ የመፋጠጥና የመሰማማቱ ነገርም ከተንታኞች እይታ ውጪ አይደለም። የአሜሪካን ኢንተርፕራይዝ ኢንስቲትዩት ባልደረባዋ ካትሪን ዚመርማን One of the reasons why the location of the Chinese base is of such concern, because placing it right next to the. Ye yeah, China might a United States is a Low. ስለዚህ ቻይና እኛ የምናደርገው እርሷ ማድረግ የሌለባትን ነገር ለማስተዋል ጥሩ አጋጣሚ ነው ያላት። ቤጂንግ ጅቡቲን ከአዲስ አበባ ጋር የሚያገናኝ የባቡር መስመር በመዘርጋትም የፕሬዝደንት ኢስማኤል ኦማር ጌሌን ልብ ገዝታለች። ሌሎችም የመሰረተ ልማት አውታሮች ላይ መዋዕለ ንዋይ እያፈሰሰች ናት። ቻይና መደቧን እዚያ በማድረጓ ምክንያት ለምታገኘው የመስፈር ነጻነት በምላሹ ብዙ ቅድሚያዎች ይሰጧታል። አምባሳደር ዴቪድ ሽን አንዱ ነገር የቻይና ባህር ኃይል ከሀገሩ ዳርቻዎች ርቆ መሣሪያዎቹን፣ መርከቦቹን፣ የሰው ኃይሉን ለመፈተሽና ውቅያኖሶች ላይ ለመንሸራሸር የሚበቃ ኃይል ይሆን ዘንድ ልምድ ለማካበት ዕድል ያገኛል። የመጨረሻው ግብም ያ ይመስለኛል። ፕሬዚደንት ጌሌ በቅርቡ ሲናገሩ የቻይናን ያህል የረጅም ጊዜ ወዳጅነት ጅቡቲ ውስጥ መመስረት የሚችል ሌላ ማንም የለም ብለው ነበር። አሁን የቻይና የባህር መደብ ጅቡቲ ላይ እየተጠናቀቀ ነው። ቤጂንግ አፍሪካ ላይ የሚኖራት ለስላሳውም ጠንካራውም የገንዘቡም የጉልበቱም አቅሟ የዚያን ያህል እንደሚመነደግ ጥርጥር የለውም። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ከምሽቱ ሦስት ሰዓት ከሀያ ስምንት ደቂቃ ይላል። በኢትዮጵያና አካባቢዋ እኛ ጋር ከቀኑ ስምንት ሰዓት ነው ከሀያ ስምንት ሙዚቃ እንድንሰማ ንጉሡ እንግሊዝኛ ሙዚቃ አዘጋጅቻለሁ ብሏል። ለምንድን ነው እንግሊዝኛ ብለው፣ አንድ ዛሬ አርብ ነው፣ ሁለተኛ አድማጭም እኛም ዘና እንበል ብሏል። እኔም ፈቃዱን አሟላለሁ። ኖ ፍሬል ዊሊያምስ ጥሩ ሙዚቃ ነው የመረጠው ንጉሡ። እኔንም ትንሽ አወዛወዘኝ በአርቡ ምድር ይሁን፣ መልካም ነው። ሃፒ ሃፒ ፍሬድ ዊሊያምስ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። በ19 በ22 እና በ25 ሜትር ባንድ ነው ፕሮግራሙ የሚተላለፈው። ሁለተኛውን የፕሮግራም አጋማሽ ለጥያቄው መልስ ቅንብር እንጀምራለን ለጥያቄው መልስ አድማጮች ጥያቄ ሲጠይቁ መልስ የምንሰጥበት ነው፣ ወይም በባለሙያ መልስ የምናሰጥበት ነው እና ፍትሐዊ የሆነ የመሬት ስሪት ላይ ያተኩራል ዝግጅቱ። የኢትዮጵያ ህገ መንግስት በአንቀጽ በሚደነግገው መሠረት የገበሬውንና የአርብቶ አደሩን ያለመፈናቀል መብት ይደነግጋል ወይም ይወስናል። የዛሬው ክፍል አንድ ዝግጅት ሁለተኛው ክፍል ነገ ነው ሰፋ ብሎ የሚቀርበው። የዛሬው ክፍል አንድ ዝግጅት ታዲያ እነዚህ መብቶች እየተከበሩ ነው የሚለውን ጥያቄ ይመለከታል። የአድማጮችን ጥያቄ የሚመልሱልን ዶክተር መኮንን ፍሬው አያ ነው በሃርቫርድ ዩኒቨርሲቲ ኦፍ አፍሪካ የአፍሪካ ጥናት ማዕከል ባልደረባ ናቸው። ህገ ልማትና የመሬት ይዞታ የሚል ኮርስም ያስተምራሉ። በዓለም ባንክ የመሬት ይዞታ ላይ በርካታ ጥናቶችም ያበረከቱ ናቸው። የጥያቄው መልስ ፕሮግራም አዘጋጃችን በነገራችን ላይ ትዝታ በላቸው ነች። ወደ ዝግጅቱ እናልፋለን። ዶክተር መኮንን ፍሬው አያ ነው፣ ስለ ትብብሮ በቅድሚያ አመሰግናለሁ። ወደ አድማጮች ጥያቄ ከመግባታችን በፊት እስቲ በሃርቫርድ ዩኒቨርሲቲ ስለሚያስተምሩት የትምህርት አይነት ይግለጹልኝ። ከመሬት ጋር የተያያዘ ነው፣ ከልማት ጋራ የተያያዘ ነው። ርዕሱ ህግ ልማትና ወቅታዊ የአፍሪቃ የንብረትና የመሬት ህግጋት ነው የሚለው ጠቅለል አድርገው ያስረዱኝ እስቲ መጀመሪያ። ኮርሱ እንግዲህ አፍሪካውን አንገብጋቢ የሚባለው ዋናው ብዙ መድረኮች ላይ ትምህርት ቤቶች አካባቢም የሚነሳው የመሬት ጉዳይ ነው። ምክንያቱም ግጭቶች ከመሬት ጋር የተያያዙ ናቸው። የመልካም አስተዳደር እጦት ከመሬት ጋር የተያያዙ ናቸው። ደህንነት በዓለማችን አፍሪካ ላይ ነው ያለው። በሰፊው ገጠር ነው፣ የገጠር ደህንነት ነው ያለው። የገጠር ደህንነት ደግሞ ከመሬት ተለይቶ አይታይም እና መሬት በአፍሪካ ሁሉም ሁሉም ነገር ማለት ይቻላል እና ለዛም ነው መሬት ላይ ጥናቴን ፎከስ ያደረግኩትና ኮርሱም በዛው ላይ ነው የሚያጠነጥነው። ኮርሱ ከሰሃራ በረሃ በታች ያሉ የአፍሪቃ ሀገሮችን የተመለከተ ነው። ና እንደ ምሳሌ አርገው እስቲ አንድ የትምህርቱን አይነት ይግለጹልን። አሁን በአብዛኛው ያየ ናቸው ምንድ ነው መልካም አስተዳደርና ደህንነት ቅነሳ ላይ የሚሰሩ ድርጅቶችም መንግስታት፣ ፖሊሲም ችግሩን እንዲ የአፍሪካ የመሬት ችግርን እንዴት ነው የሚረዱት ነው መሰረታዊ የኮርሱ ጥያቄ ነበረው እና ሁለት ሶስት ሴሽን እሱን ካየው በኋላ እንደ መፍትሄስ የሚሰጡት ምንድን ናቸው የሚል ነው። እና በዋናነት አሁን ያለው ምንድን ነው በአለም አቀፍም ደረጃ የገበያ ስርዓት ነው ያለው። በገበያ ስርዓት መሬትን ወደ ግል የማዞር አዝማሚያ አለ በሁሉም ሀገር። በነፃ የገበያ ስርዓት ማለት ሆኖ፣ ፍሪ ማርኬት ኢኮኖሚ የሚባለው እሺ። ፍሪ ማርኬት የሚባለው እሺ እና አፍሪካ ውስጥ አብዛኛው ድሀ ገበሬ በሆነበት በነጻ ገበያ ያደሉ የኢኮኖሚ ፖሊሲ መልካም ናቸው ወይ የሚል ነው። እሱንም በጥርጣሬ ነው የማነሳው። ማየው ነው በበኩል ሊያብራሩልኝ ይችላሉ። በጥርጣሬ ነው ማየው ሲሉ የተለያዩ ሀገሮች ላይ አሁን ተሞክረዋል። መሬትን ወደ ግል ለማዞር ብዙ ብዙ ሀገሮች ላይ ተሞክረዋል፣ ግን ውጤቱ ጥሩ አይደለም። ዋናው ችግር ምንድን ነው? ዲሞክራሲ በሌለበት ወይም አሳታፊ የሆነ የመንግስት ስርዓት በሌለበት አካባቢ ሁኔታ መሬት ወደ ግል ከዞረ ወደ ግጭትና ጥቂት ሰዎች ሀብት አላግባብ በሆነ መልኩ የሚያካብቱበት ስርዓት ነው የሚያመራው። እንግዲህ ይሄ ወደ ወደ አፍሪቃ እውነታ ይወስደናል። ምክንያቱም በርካታ የአፍሪቃ ሀገሮች በዚህ አሁን በገለጹት ርዕስ ስር የሚካተቱ ናቸው። የዲሞክራሲ ሁኔታ አጠራጣሪ ነው። ነገር ግን መሬት ደግሞ በመንግስት ቁጥጥር ስር ነው ያሉት ኢትዮጵያን ጨምሮ። እስቲ በዚሁ ወደ ቀጥታ ወደ ኢትዮጵያ ጉዳይ እንግባ። በኢትዮጵያ የመሬት ባለቤት ስለመሆን መብት የኢትዮጵያ ህገ መንግስት በአንቀጽ አራት ንዑስ አንቀጽ አራትና አምስት ግልጽ የሆነ መብት አስቀምጧል። የኢትዮጵያ ገበሬዎች ያለ ክፍያ የመሬት ባለቤት እንደሚሆኑ እንደሚሆኑና ከመሬታቸው እንዳይነሱም የህግ ከለላ እንዳላቸው ይጠቅሳል። በንዑስ አንቀጽ አምስት ደግሞ ስለ አርብቶ አድሮች መብት ነው የሚያወሳው። የነዚህ አንቀጾች ገቢራዊ መሆን ደግሞ በህግ ይወሰናል ይላል። እስቲ ይህን ያብራሩልን። መሰረታዊ አንቀጾችም ያነሳሽው አንቀጽ አርባ ህገ መንግስት አንቀጽ አርባ ላይ አርባ ንዑስ አንቀጽ አራትና አምስት ላይ ያሉት ብዙውን ጊዜ በባለሙያዎችም በመንግስት አካባቢ ሚዲያ አካባቢም ሲነገር የሚሰማ የምትሰሚው መሬት የመንግስት ነው መሬት የመንግስት ነው የሚል ትችት ነው። የሚደግፉም የሚቃወሙም እሱ ላይ ነው የሚያተኩሩት። አሁን ያነሳሻቸው አንቀጾች ግን ብዙም አይነሱም እና ነገር ግን እነዚህ መሰረታዊ ይመስሉኛል እና ምን ማለት ነው ገበሬ ኢትዮጵያዊ ገበሬ አርሶ አደር ወይም አርብቶ አደር መሬት በነጻ ማግኘት ይችላል ማለት ምን ማለት ነው? ከመሬቱም ያለመፈናቀል መፍት አለው ሲል ምን ማለት ነው? የሚል በደንብ አልተብራራም በደንብ እየተረዳ ነውም አይመስለኝም እንግዲህ ህጉ ገቢራዊ እንደሚሆን ነው የሚገልጸው ህጉ ስላልጸደቀ ነው ይሄ በህገ መንግስቱ የተቀመጠው አንቀጽ ስራ ላይ ያልዋለው እርስዎ እስከሚያውቁት ወይንስ ህጉም ጸድቆ ይህንም በተመለከተ እንግዲህ አሁን አንደኛው ይሄ የሚያመለክተው ምንድን ነው በተወሰነ ጊዜያት ውስጥ የመሬት የማከፋፈል ፖሊሲ ወይም አሰራር እንደሚኖር ነው የሚያመለክቱት እነዚህ አንቀጾች። በተግባር ግን ሰፊ የመሬት የማከፋፈል ስርዓት እስካሁን አልተፈጸመም። አልፎ አልፎ በኢትዮጵያና ኤርትራ ጦርነት ጊዜ የነበሩ ወታደሮች ሲመለሱ የተወሰነ ለእነሱ መሬት የመስጠት ሂደት ነበረ። አንዳንድ ቦታዎች ላይ አልፎ አልፎ አንዳንድ ቀበሌዎች ላይም ትርፍ የጋራ መሬት የሚባሉትን ለወጣቶች የሚከፋፈሉበት ሁኔታ አልፎ አልፎ አለ። ነገር ግን መሰረታዊ የሆነ መሬት የማከፋፈል ስርዓት የለም። ለዚህ ምክንያቱ አንደኛው ቅድም ያልኩሽ በዓለም አቀፍ ደረጃ መሬት የግል ይሁን ወይም የገበያ ስርዓት የፕራይቬት ፕሮፐርቲ የሚባል እነዚህ በጣም ተቀባይነት ያላቸው ስለሆኑ በዓለም ባንክ እና በመሳሰሉ ድርጅቶች ኒዮሊበራል በሚባሉት ይቃወማሉ። መሬት መከፋፈልን፣ መሬት አጥነትን ለመቀነስ የሚደረጉ ፖሊሲዎችን ይቃወማሉ፣ አይደግፉም። እና በኢትዮጵያ መንግስት እሱ ተቀበለው ይመስላል። ዶክተር መኮንን ፍሬዋያ ነው። እርሶ በአለም ባንክ ውስጥ በአፍሪቃ የተወሰኑ ሀገሮች ላይ የመሬት ስሪትን በተመለከተ ጥናት አድርገዋል። ስለዚሁ ጥናት ቢገልጹልን። ለምሳሌ እንደኛ አገር ባሉ ኢትዮጵያ ወይንም በተቀረው አፍሪካ ገና ወደ ዲሞክራሲ ወደሚሸጋገሩባቸው ሀገሮች መሬት የመንግስት ቢሆን ነው የሚበጀው ወይስ ለግል ቢከፋፈል? ሁለት የሚቃረኑ ፖሊሲ አላማዎች አሉ ወይም ጎሎች አሉ አንደኛው ደህንነትን ለመቀነስ የግል ንብረት መብት በደንብ መጠበቅ አለበት ምክንያቱም የግል ንብረት ከተጠበቀ ሰው መሬትን ለመንከባከብ መሬቱ ላይ በደንብ ኢንቨስት ለማድረግ ከለአካባቢ ጥበቃ ያመቻልና መሬት የግል መሆን አለበት የሚል ነው የግል መሆን ብቻም ሳይሆን እንደፈለገ መሸጥ መለወጥ መፈቀድ አለበት የሚሉ አሉ፣ በአንድ በኩል በሌላ በኩል አብዛኛው የአፍሪካ ድሃ ኢትዮጵያም፣ አብዛኛው የድሀ ህብረተሰብ ክፍል መሬት የሚሸጥ የሚገዛ ከሆነ አቅም ስለሌለው የበለጠ ይገፋል፣ የበለጠ ወደ ድህነት ይገፋል። ሴቶችን በተመለከተ ማይኖሪቲስ የሚባሉት ኢንዲጂኒየስ ግሩፕ ወይም ትራይባል ግሩፕ ማይኖሪቲስ የሚባሉት አርብቶ አደሮች በማደንና አሳ በማጥመድ የሚኖሩ የመሳሰሉት የገበያ ስርዓት የመሬት ነፃና የገበያ ስርዓት እዛ አካባቢ ተግባር ላይ ከዋለ እነዚህ ሰዎች ይጎዳሉ። ለነሱ ጥበቃ መደረግ አለበት። በእነዚህ ሁለቱ ላይ ነው የሚያጠነጥነው። እናም በኢትዮጵያና በሌሎች ሀገሮችም ያለው እንግዲህ ምንድን ነው? መንግስት ለነዚህ የህብረተሰብ ክፍሎችን ጥበቃ እያደረገ ገበያንም ማበረታታት አለበት። የግል ንብረትንም ማበረታታት አለበት። እኝ ነው በተግባር ግን የሚፈጠረው ምንድን ነው? አሳታፊ የሆነ ዲሞክራሲ ብዙ አገሮች ብዙ አፍሪካ ሀገሮች ውስጥ ስለሌለ ጥቂቶች ወይም የፖለቲካ አቅም ወይም የኢኮኖሚ አቅም ያላቸው ጥቂቶች ድሃውንና ብዙሀኑን ወደ ማፈናቀልና አላግባብ የሆነ ጥቅም ወደ ማግኘት ያደላል። ብዙ ጊዜ ች እንደምንበጣቸዋል ሰላም ለእናንተ ይሁን እያልኩኝ ለአቀርብ የፈለግኩት ነገር ለጥያቄው መልስ ለኢትዮጵያ የመሬት ይዞታ የሚመጣ ሁኔታ ብዙ ጊዜ ይከነክነኛል። ብዙ አርሳደር ከቦታ ሲሰናቀል ገበሬ በእ ቦታ አትሆኑ መርሰውን አጡ በአንድ ቤተሰብ ውስጥ ብዙ ልጆች ይኖሩና ያን መሬት ለማረስ በቂ ስለማይሆን ስራ ፍለጋ በማለት በመሰደድ ወደ ሌላ ቦታ መሄድ በከተማዎች ውስጥ የህዝብ ቁጥር እንዲበዛ ከመጠን ያለፈ የመሆን ሁኔታ ይታያል። ይህ ሁኔታ በአሁን ሰዓት በሀገራችን ውስጥ ትርፍ መሬት እንዳለ ሁሉ በኢንቨስተሮች ለውጭ ኢንቨስተሮች እየተባለ ወይም ደግሞ ለአንድ ክልል ተወላጆች በብዛት ቦታ ሲሰጥ ይገኛል። ምሳሌ ድመስድ በጋምቤላ፣ በቤኒሻንጉል በተለያዩ ቦታዎች ለሚሆኑ መሬቶች ኢንቨስተሮች እየተባለ እየተሰጠ ገበሬ እየተፈናቀለ ባዶውን ሲቀር ይገኛል። እንደ ሸንኮራ አገዳ ተክል እየተባለ እንደዚህ ለተለያዩ ልማት እየተባለ ይባላል። እንግዲህ አድማጫችን ሊሉ የፈለጉት ገበሬው እንደ ልቡ መሬት አያገኝም። ገበሬው ተፈናቅሎ ሰፋፊ የእርሻ መሬቶች ለባለ ንብረቶች ይሰጣሉ። አብዛኞቹ ከውጭ የሚመጡ ገበሬዎች ደግሞ የሚያመርቱትን እህል አገር ውስጥ አይደለም ወደ ውጭ ወስዶ ነው የሚሸጡት። በሌላ በኩል ደግሞ አገር ውስጥ መሬት እየተመናመነ ነው፣ ለእያንዳንዱ ድርሻ ይሄ ነው ጥያቄያቸው። ሙሉ በሙሉ በደንብ አልሰማሁም፣ ግን እንደሰማሁት የሰማሁት ፓርት በጣም መሰረታዊ ነገር ነው ያነሳው። በተለይ ኢትዮጵያ ውስጥም ይሁን በሌሎች ሀገሮችም ባለው በኢትዮጵያ የመሬት ጥያቄ አሁን ካለውም እየከፋ እየከፋ የሚሄድ ነው የሚመስለኝ። ምክንያቱም አሁን የኢትዮጵያ ሕዝብ ቁጥር ወደ መቶ አራት ሚሊዮን ነው የሚነገረው፣ ከሰላሳ አመት በኋላ ወደ መቶ ዘጠና ሚሊዮን ነው የሚሆነው ነው የሚባለው። ከዚህ ውስጥ እናንተም እንደተከታችሁት አስራ አምስት ከሀያ ፐርሰንቱ ብቻ ነው ከከተማ ወደ ሰማንያ ፐርሰንቱና ምናልባት ከዛም በላይ ገበሬ ነው አሁን ባለው የመሬት የግብርና መሬት ላይ ኦልሞስት እጥፍ የሚሆን የገበሬ ቁጥር ከጨመረ አርሶ ገበሬው ለምግብ ዋስትና ለሀገር አይደለም፣ ለከተማው አይደለም፣ ለገበሬው ራሱ ለምግብ ዋስትና የማያስችል ነው የሚሆነው። እንግዳችንን እናመሰግናለን ለጥያቄው መልስ። አድማጮች እንደምታውቁት ክፍል አንድ አርብ እንዲህ ይቀርብና ሰፋ ብሎ ከአድማጮች የተለያዩ ጥያቄዎች ጋር ቅዳሜን የሚቀርበውና የዚህም ሁለተኛ ክፍል ነገ ቅዳሜ እንደሚቀርብ ከወዲሁ እንገልጣለን። ወደ ቀጣዩ ፕሮግራም እናልፋለን። አፍሪካ በጋዜጦች አዳንሽ ፍስሃዬ የምታቀርበው ዝግጅት ነው። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። በኢትዮጵያ ተዘግቶ የቆየው የማኅበረሰባዊ ሚዲያ ተደራሽነት ተከፈተ፣ የኢትዮጵያ ኢኮኖሚ ከአፍሪቃ የሰፋ እድገት እንደሚኖረው የዓለም ባንክ ገለጸ፣ በሶማሊ ክልል ያለውን አስከፊ ድርቅ ለማቃለል የሚደረግ ጥረት የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። ዴይሊ ሜይል የተባለው ብሪታንያ የሚታተም ጋዜጣ ድረገጽ የኢትዮጵያ መንግስት የተንቀሳቃሽ ስልክ የዴታ አገልግሎት እንደገና መልሷል። ባልተጠበቀ ሁኔታ ደግሞ መንግስት በሀገሪቱ ተቃውሞዎች ከተነሱበት ጊዜ አንስቶ ተዘግቶ የቆየው የማህበረሰባዊ ሚዲያ ተደራሽነት እንዲኖር መፍቀዱን የመንግስት ቃል አቀባይ ለአዣንስ ፍራንስ ፕሬስ መናገራቸውን ዴይሊ ሜይል ጋዜጣ ድረገጽ ጠቅሷል። በህዝብ ብዛት ከአፍሪቃ ሁለተኛዋ በሆነችው ኢትዮጵያ በዓመታዊ የተማሪዎች ፈተና ጊዜ ወቅት መንግሥት የተማሪዎችን ቀልብ እንዳያስት ባለው ምክንያት ለዲፕሎማሲያዊ ተቋማት ሳይቀር የኢንተርኔት ተደራሽነት ባለፈው ሳምንት ተዘግቶ ነበር። ምክትል የኮሚኒኬሽንስ ሚኒስትር ዛዲግ አብረሃ እገዳው እንደ ተነሳ አረጋግጠዋል። ለወራት ያህል ተዘግቶ የነበሩት ፌስቡክና ትዊተርን የመሳሰሉት የማህበራዊ ሚዲያዎች ለምን አሁን እንደተፈቀዱ ሲጠየቁ ምክንያቱን ከመናገር ተቆጥበዋል። ይህ ክፍት ሀገር ነው፣ ሁሉም ነገር ክፍት ነው የሚል ምላሽ ነበር የሰጡት ይላል ደይሊ ሜይል ጋዜጣ ድረገጽ ላይ የወጣው ጽሁፍ። ባለፈው ሳምንት መጨረሻ ላይ የብሮድባንድ ኢንተርኔት ተደራሽነት ስለተከፈተ የአፍሪካ ህብረት ዋና ጽህፈት ቤትና የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ወደ ድሮው ተጠቃሚነት ለመመለስ መቻላቸውን ዘገባው ጠቅሷል። አብዛኞቹ የንግድ ተቋማት በኢንተርኔት ለመግባት የሚተማመኑበት የተንቀሳቃሽ ስልክ ዴታ መረብ የተከፈተው ትላንት እኩለ ቀን ላይ መሆኑን የአዣንስ ፍራንስ ፕረስ ጋዜጠኛ ጠቁመዋል። ኢትዮጵያ ባለፈው ዓመት ለፌስቡክ፣ ለትዊተር እና ለሌሎች ማህበረሰባዊ ሚዲያ የነበረውን ተደራሽነት ያቆመችው በመቶዎች የሚቆጠሩ ሰዎች የሞቱበትና ከአስር ሺህ በላይ የሚሆኑ ሰዎች የታሰሩበት ተቃውሞ ከተካሄደ በኋላ መሆኑን ደይሊ ሜይል ጋዜጣ ድረገጽ አስነብቧል። አፍሪካ ኒውስ ድረገጽ ደግሞ የዓለም ባንክ ዘገባን ተንተርሶ ባወጣው ዘገባ የኢትዮጵያ ኢኮኖሚ በያዝነው ዓመት ከመላ አፍሪካ የሰፋ ይዘት እንደሚኖረው ጠቁሟል። ከኢትዮጵያ ቀጥላ ታንዜንያ ከዚያም አይቮሪኮስትና ሴኔጋል በየደረጃቸው የኢኮኖሚ እድገት ስፋት ይኖራቸዋል ይላል ዘገባው። የዓለም ባንክ ይህን መረጃ ያወጣው በያዝነው ወር ይፋ ባደረገው ዓመታዊ የዓለም ኢኮኖሚ ዘገባው መሆኑን የአፍሪቃ ኒውስ ዘገባ ጠቅሷል። እንደ አውሮፓ አቆጣጠር በ2017 ዓ.ም በያዝነው ዓመት ማለት ነው የኢትዮጵያ ኢኮኖሚ በ8.3 ከመቶ ይሰፋል፣ የታንዜኒያ በ7.2 ከመቶ የአይቮሪ ኮስት በ6.8 የሴኔጋል ደግሞ በ6.7 ከመቶ የሚያድጉ መሆናቸውን ዘገባው ገልጿል። ዓለም አቀፍ የገንዘብ ድርጅት አይኤምኤፍም ባለፈው ሚያዝያ ወር ባወጣው ዘገባ ኢትዮጵያ አዲሷ የምስራቅ አፍሪቃ ግዙፏ ኢኮኖሚ በመሆን ኬንያን አልፋ ሄዳለች ሲል ማረጋገጡን የአፍሪቃ ኒውስ ዘገባ ጠቁሟል። የኢትዮጵያ የዚህ ዓመት ገቢ 78 ቢሊዮን ዶላር እንደሚሆን፣ ባለፈው ዓመት ደግሞ 72 ቢሊዮን ዶላር እንደነበረ ገልጾ ኬንያን በ29 ሚሊዮን ዶላር ገቢ እንደበለጠቻት አፍሪካን ውስጥ ድረገጽ ላይ የወጣው ጽሑፍ ጠቁሟል። ዴይሊ ማቨሪክ የተባለው የደቡብ አፍሪካ ጋዜጣ ድረገጽ ላይ የወጣ ጽሑፍ በኩሉ በሶማሊያ ክልል ስላለው የድርቅ ሁኔታ ገልጿል። ባለፈው ወር ሶማሊያ ክልል ውስጥ የተከሰተውን አስከፊ ድርቅ ለመቋቋም አስደናቂ ጥረት ሲያደርጉ የቆዩ ስፍር ቁጥር የሌላቸው ሴቶችና ልጆች አይተናል ይላል ጽሑፉ። አያይዞም ቤተሰቦች አስደናቂ ብርታትና አፍላቂነት ሲያንፀባርቁ ተመልክተናል ይላል። ያላየነው ነገር ቢኖር ከአንድ ትውልድ በፊት ተከስቶ በነበረው አስከፊ ድርቅ የደረሰውን አይነት መቅሰፍት ነው። ምክንያቱም ኢትዮጵያ በአሁኑ ወቅት የተቸገረውን ሕዝቧን በተሻለ ልትረዳ የሚችልበት ብቃትና ቁርጠኛነት አላትና ይላል ደይሊ ማቨሪክ ላይ የወጣው ጽሑፍ። ያም ሲባል ግን እንዲህ አይነቱ ድርቅ ሲደጋገም በኢትዮጵያ ያለው አስደናቂ የእድገት ውጤት አደጋ ላይ ሊወድቅ እንደሚችል ጽሑፉ ሳያወሳ አላለፈም። ካለፉት 20 ዓመታት ወዲህ የኢትዮጵያ መንግስትና ዓለም አቀፍ ማህበረሰብ ተባብረው በመስራት በሚሊዮኖች የሚቆጠሩ ኢትዮጵያውያን ኑሮን ለማሻሻል ችለዋል። ባለፈው ዓመት የኢትዮጵያ ደጋማ አካባቢዎች ከኤልኒኖ የአየር ለውጥ ጋር በተያያዘ እጅግ አስከፊ ድርቅ ተከስቶባቸው ነበር። ሆኖም በኢትዮጵያ መንግስት አስተባባሪነትና በዓለም አቀፍ ማህበረሰብ ድጋፍ ከትልቅ ቀውስ ለማትረፍ ተችሏል በማለት ጽሑፉ አስረድቷል። ድርቅ የሀገሪቱ ቆላማ ቦታዎችን ማጥቃት የጀመረው ሀገሪቱ ካለፈው ዓመት ድርቅ ለማገገም በጀመረችበት ወቅት መሆኑን ጽሑፉ ያወሳል። በአሁኑ ድርቅ እጅግ የተጎዳው ሶማሌ ክልል መሆኑን ደይሊ ማበሪክ ድረገጽ ላይ የወጣው ጽሑፍ ሲያስረዳ ከክልሉ ህዝብ 30 ከመቶ የሚሆነው የምግብ ረድኤት እንደሚያስፈልገው ገልጿል። በደጋማ ቦታዎች ላይም ቢሆን የዝናብ እጥረት ያለ ስለሚመስል በመላ ሀገሪቱ የምግብ እጥረት የሚገጥማቸው ሰዎች ብዛት አሁን ካለው 7.8 ሚሊዮን ከፍ ሊል እንደሚችል አስረድቷል። 303ሺህ የሚሆኑ ልጆች በከባድ የምግብ እጥረት ይሰቃያሉ ተብሎ እንደሚገመት ይህም ለተለያዩ የበሽታ አይነቶች ስለሚያጋልጥ የልጆች የመሞት እድል በዘጠኝ ጊዜ ከፍ እንደሚል ዴይሊ ማበሬክ ላይ የወጣው ጽሑፍ ጠቁሟል። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ካለፈው ጥር ወር አንስቶ 7 ሚሊዮን ለሚሆኑ ሰዎች ረድኤት ለማቅረብ ችሏል። ድርጅቱ በድርቅ ለተጎዱት ለልጆችና ለቤተሰቦቻቸው አስፈላጊውን ረድኤት ለማቅረብ እንዲችል 93.1 ሚሊዮን ዶላር እንደሚያስፈልግ የዴይሊ ማበሪክ ጋዜጣ ድረገጽ ጠቅሷል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች አሁን የመጨረሻው ቅንብር ነው። እሰጥ አገባ እንግዶቼ አርጋው አሽኔ፣ ፓኑኤል ክንፉ፣ አመሰግናለሁ ለጊዜያችሁ። ብዙ ጊዜ የሚነሳ ጥያቄ ነው፣ በባላንጣነት የመታየት በጋዜጠኛና በመንግስት መካከል ያለው ግንኙነት፣ ጋዜጠኛው ስልጣን ላይ ያለ ኃይልን ተጠያቂ ማድረግ ዋናው ስራ በመሆኑ ለምን በጠላትነት ይፈረጃል? ወዳጅነት ሊጠበቅም ቀድሞውንም አይገባም። ነገር ግን ደግሞ እንደ ጠላትም መፈረጅ የለበትም ሁሉም የየራሳቸውን ስራ የየራሳቸውን ኃላፊነት እየተወጡ ነውና የሚለውን ፋኑኤል እንዴት ትመለከተዋለህ? አንተ አገሪቱን የሚያስተዳድረውን መንግስት ገዢ ፓርቲ ተጠያቂ ማድረግ ሁሌም ያስራ በጠላትነት ሳይፈረጅ ስራዬ ነው ብለህ ታምንበታለሁ? አዎ፣ እኔ አሁን እንደውም ያመጣሁህ እንትን በጣም አስፈራጊ አሁን የኢትዮጵያ መንግስት ገዢ ፓርቲና የእኛ የጋዜጠኞች ስራ አንደኛ ሚናው ራሱ የተለያየ ነው። ገዢው ፓርቲ በየትኛውም ሀገር እንደሚረከበው እንደምናየው ፖሊሲ አስቀምጠ ተወዳድረህ ይህን አስፈጽምልሃለሁ ብሎ የፖለቲካ ስልጣን የሚይዝ አካል ነው። ጋዜጠኛ ደግሞ ገዢው ፓርቲ ይህን ፈጽማለሁ ብለ ለህዝብ የገባው ፖሊሲዎች አርገሃል አላደረግክም እያለ ከህዝብ ፍላጎትና አጠቃላይ ደግሞ ከብሔራዊ ጥቅም አንፃ እየተከተል የሚጽፍ እና ሁለቱ የሚጠባበቁ እንጂ የሚመጋገቡ አይደሉም። ስለዚህ ጠላትነ- ግን ሁለቱ ከጠላትነት መቼ ነው የሚወጡት ነው? ሁለቱም አካሎች በህግ የበላይነት ጥላ ስር መቀመጥ ነው። በህግ የበላይነት ጥላ ስር የተቀመጠ አካል ሚናውን ስለሚያልቅ በጠላትና በወዳጅ አንፈረጅም። አሁን ያለው ትልቁ ጥያቄ ምንድን ነው? ጋዜጠኛ አንድን የመንግስት ባለስልጣን ሲከታተለው ወይም እኮ ከሆነ መጥፎ ተግባሩ ለመሰብሰብ ለማረም በምትሄድ ጊዜ አንደኛ እንደ ድፍረት ሊያስብል ይችላል። ከተሳሳተ የህግ የበላይነት ካለመታረም ወይም በዛ አስተሳሰብ ካለመቀኘት የመጣ ባለስልጣን አሳዳጁ አጥሾ አድርጎ ሊይዘው፣ ግን ጋዜጠኛው ስራ ያ የተመረጠ ባለስልጣን በህግ አግባብ ስር እንዲሰራ መከታተል ብቻ አይደለም፣ በምናረጋቸው ዘገባዎች ማስገደድ ከቻል ደግሞ በምናረጋቸው እያንዳንድ ሪፖርት ተጠያቂ ማድረግ ነው። የጠላትና የወዳጅ አይደለም። ከገዢ ፓርቲ አባላት ባለስልጣን ጋር መሞዳሞድ የአንድ ጋዜጠኛ ትርፍ አይደለም። ትርፉ እነሱ ለህዝብ ለተናገሩት ቃል እንዲቆሙ የማስገደድ ከተቻለም ተከታትሎ ለፍርድ አደባባይ ማቅረብ ወይም ሙስናን ፀሐይ ማሞቅ ህገ መንግስት ያልሆኑ ሂደቶችን ማጋለጥ፣ ይሄ የጠላትና የወዳጅ ስራ ሳይሆን በማይተካኩ ሁለት የተለያዩ በአንድ ሀገር የህግ የበላይነት ስር ያሉ ዴሞክራቲክ አካላት የሚሰሩ ስራ ነው። ቀድም ወዳጅነት የሚለውን ብዬ ነው የምቀበለው። መልካም አርጋው። እንግዲህ መንግስት የምንለው አካል የሰዎች ስብስብ ነው። በዚህ የመንግስት ስብስብ ውስጥ የተለያዩ ፍላጎት ያላቸው ሰዎች ይኖራሉ። እነዚህ ሰዎች ደግሞ ከጋዜጠኛው ጋር በባላንጣነት የሚተያዩበት የራሳቸው ምክንያት አለ። ስለዚህም ያንን የጠላትነት ፍላጎታቸውን የሚደግፍላቸው ህግና የህግ ማዕቀፍ እንደዚሁ የተደራጀ ድጋፍ ሲያገኙ፣ በተለይ በፖለቲካ ፓርቲያቸው አማካኝነት ጋዜጠኛው በሀገር አቀፍ ደረጃ እንደ ሀገር ከሃዲ፣ እንደ ጠላት እንዲታይ ሊያደርጉት ይችላሉ። አሁን ኢትዮጵያ ውስጥ እየሆነ ያለውም እንደዛ ስለሆነ ይሁንና ግን መንግስት ላይ በስልጣን ላይ ያሉ ሰዎችና ጋዜጠኞች የሚስማሙባቸው ነገሮች ሊኖሩ ይችላሉ። በአመዛኙ ግን የማይስማሙባቸው እንደሚበዙ እሙን ነው። በተለይ ብዙ ችግሮች ባሉበት በታዳጊ ሀገር ውስጥ ብዙ ብዙ የተለያዩ ጉዳዮች ይኖራሉ። ዞሮ ዞሮ የመገናኛ ብዙሀንም ሚናቸው መንግስት የተሻለ ስራ እንዲሰራ መንግስት ራሱን መልሶ እንዲያይ የሚያደርግ ገንቢ ሚናም ጭምር ስለሆነ በባለ አንጣናት በተያየቱ በአመዛኙ ተገቢም አይደለም። በአንዳንድ ጉዳዮች ላይ ወዳጅ መሆኑ የማያስፈልግባቸው ወይም ደግሞ ወዳጅ መሆናቸው ለድርድር የማይቀርብበት ለምንስ ያስፈልጋል ተብሎ ጥያቄ የሚቀርብበትም ጊዜ አለ። ዞሮ ዞሮ ግንኙነቱ ሁልጊዜም አንዱ አንዱን በመመልከት እና በመቆጣጠር ላይ ያተኮረ ነው እና የየትኛውም ሀገር የፖለቲካ ባለስልጣን መገናኛ ብዙሀንን በጥሩ አይን ተመልክቶ አያውቅም። የሰለጠነውም ዓለም መገናኛ ብዙሀንን በአይነ ቁራኛ የማየቱ ነገር የተለመደ ነው ከሙያው ባህሪ የተነሳ። ይህንን ግን ፋኑኤል እንዳነሳው የህግ ጥበቃ ይደረግለታል ያ የሕግ ጥበቃ ነው የሚያድነው። ሁልጊዜ መልካም ኢትዮጵያ ውስጥ የቀረው ነገር ያ የሕግ ጥበቃ የለም። ማንም ባለስልጣን በአደባባይ በዱርዬ ሊያስደበድብ ይችላል። በፈለገው ሰዓት በአንድ ስልክ ደውሎ እስር ቤት ሊያስገባ ይችላል። በአንድ ጊዜ አሸባሪ ተብሎ ሊያስከስስ ይችላል። ይህ የሕግ በላይነት መኖሩን አያሳይም። እና እሱ ነው የሌለው ኢትዮጵያ ውስጥ በዛ መልክ ነው በቅርቡ የወጣ አንድ ዘገባን ዋቢል አድርገና ወደፊት የተሻሉ ሁኔታዎች እንዲፈጠሩ እንደ ጋዜጠኛ ጋዜጠኝነት በተሻለ ሁኔታም በነጻነት መስራት እንዲችል የኢትዮጵያ መንግስትም የተሻሉ ሁኔታዎችን እንዲፈጥር የሚታያችውን ሀሳቦች ፈንጥቆ ፍሪደም ሀውስ የተባለው ለጋዜጠኞች መብት ነጻነት የቆመው ድርጅት የ2016 ግምገማው ላይ ኢትዮጵያን ነጻ ካልሆኑ አገሮች ውስጥ መድቧታል። አስራ ስድስት ጋዜጠኞች ባለፈው ታህሳስ ወር መታሰራቸውን ጭምር በምሳሌ ያነሳል። በምስራቅ አፍሪካ ሁለተኛዋ ጋዜጠኞች አሳሪ አገር ነው የሚላት። ይሄ ሁኔታ እንዲለወጥ ምን አይነት ሁኔታዎች መፈጠር አለባቸው ትላላችሁ? በጋዜጠኛው ሙያ፣ በመንግስት ወይም አስፈጻሚው አካል። ፋኑኤል አንተን ላስቀድም። የሚታየኝ ሁለት ነገር ነው። አንደኛው መጀመሪያው በተለይ ገዢ ፓርቲ ሀገሪቷን የሚያስተዳድራት ገዢ ፓርቲ ከፕሬስ እኛ ሀገር ጋዜጠኝነት ከተጀመረ በተለይ በግሉ ዘርፍ ከተጀመረ ጀምሮ እስካሁን ባለው ከአጠቃላይ ትንታኔዎች መነሳት ያው ፕራይቬት ሚዲያ ወይም የግል ሚዲያ አብዛኛው መንግስት ኮርነር እደረጋለሁ ወይ ጥግ ያስይዙኛል እና ሁሉም ነገር ወደ እኔ ነው የሚወረወረው፣ እና በሌሎች ሀይሎችን መጠቀሚያ ነው የሚሉን አጠቃላይ መደምደሚያ ከልሶ ቢያየው ጥሩ ነው። ኮርነር የመደረግ ብቻ ሳይሆን ራሱም እንደ አንድ ፖለቲካ ተጫዋች አካል አድርጎ ፕራይቬት ሚዲያው ለያይኝ የሚችልበት እድል አለ፣ የሚል ከአጠቃላይ ድምዳሜ ማለት ነው። ከሱ አንድ እርምጃ ወደዚህ ይመጣና ፕራይቬት ሚዲያው ላይ ደግሞ ብዙ ጊዜ ምንድን ነው ግልጽ የሆነ የጋዜጠኝነት ሚና ይዞ መስራት፣ ገዥውን ፓርቲ ራሱ እንደ አንድ ገዢም ፓርቲ እንደ አንድ ፖለቲካን ፓርቲ በመቀበልም በዛም ብርዝና መጠን በማስተናገድ እንደዚህ አይነት ፍርሃቶችን በማስተካከል እና ግልጽ የሆነ የጋዜጠኝነት ሚና ላይ ብቻ እኛም አተኩረን እነዚህ ሁለት እሱ ወደ ጥግ ገፋለ የሚለውን እኛ ደግሞ ተገፍተና የምንለው ለማምጣት የሁለ ከሁለታችንን የተወሰኑ እርምጃዎች የመቀራረብ ነገር ፕሬሱን ወደፊት ይወስዳል የሚል ግምት አለኝ። መልካም። አርጋው ቀደም ባለ ክርክራችሁ አንስታችሁት የነበረ ፋኑኤል አሁን በመጠኑ የጠቀሰው ነገር ግን በፕሮግራም ያልተስተናገደ ሀሳብ እንደ ጋዜጠኛ የፖለቲካ አቋም ሊኖረኝ አይገባም የሚል ሀሳብ በጋዜጠኛው በኩል እንዳለ ችግር ፋኑኤል ጠቅሷል። አርጋው እሱን መልስ አሁን የተነሱትን ነጥቦች አካተ ብትመልስ ጥሩ። የጋዜጠኛ የፖለቲካ አቋም በተመለከተ ጋዜጠኛ መልኛው እንደ አንድ ዜጋ የራሱ የፖለቲካ አቋም ሊኖረው የፖለቲካ ፓርቲ አባልን ሊሆን ይችላል። አንድ ጋዜጠኛ የሚመዘንበት የሚሰራው ዘገባ ወይም የሚሰጠው ትንታኔ ምን ያክል እውነታውን ያንጸባርቃል፣ ምን ያክል ለእውነቱ ቅርብ ነው በሚሉ መመዘኛዎች ነው። የጋዜጠኛ ግን የራሱ የፖለቲክ አቋም የፖለቲካ ፓርቲ አባልነትም ጭምር ሊኖረው ይችላል። ግን ወደ ጋዜጠኝነት ስራው ሲመጣ ያንን የፖለቲካ ፓርቲ አባልነቱን እንደ መሳሪያ ተጠቅሞ በጋዜጠኝነት ውስጥ የፓርቲ ስራ የሚሰራ ከሆነ ያኔ ችግር መሆን ይጀምራል። ይህ እንግዲህ በሚዲያ ውስጥ በሚኖር የኤዲቶሪያል የቁጥጥር ዘዴ የሚደረግ ነው የሚሆነው። እንደሚታወቀው በፖለቲካ አቋማቸው የሚታወቁ የሚያምኑበትን የፖለቲካ አቋም የሚያንፀባርቅ ዘገባዎችን የሚሰሩ ዘገባዎቻቸውን ስናነብ በተለይ የዚህ ፓርቲ ደጋፊ ወይም የዚህ ፓርቲ አባል ነው የምንላቸው ሰዎች አሉ። ይሄ በምዕራቡ ጋዜጠኝነት ውስጥ አለ፣ ቤትም ይኖራል እና እንደ ትልቅ ችግር መታየት የሌለበት የፖለቲካ ፓርቲ አባልነት መሆን አለመሆን እንደ ችግር መታየት የለበትም፣ መብትም ጭምር ነው ለጋዜጠኛው እንደ አንድ ዜጋ ግን የፕሮፌሽናል ስታንዳርዶች አሉ። በዓለም ላይ ብዙ አመታት ወደ መቶ አመት በላይ የሚቆጠር ያስቆጠረ የጋዜጠኝነት አንዱ የገለልተኝነት መስፈርት ነው፣ እና ብዙ መወዛጋቢ የሚሆንበት ነገር አይታይም። በዚህ በኩል በጋዜጠኛ የፖለቲካ ፓርቲ አባልነት ወይም ደጋፊነት አንጻር ያለው ክርክር ወደ ሌላኛው ጥያቄ ለኢትዮጵያ የወደፊት እድገት ምንድን ነው መደረግ ያለበት? ወደፊት ወይ ነው ሄድ ያለብን ከዚ አሁን ካለንበት ያው ው የመፍትሄ ሀሳቦቹን መመልከት ጀምረዋል። አርጋዋሽኔና ፋኑኤል ክንፉ ናቸው። አድማጮች፣ የኢትዮጵያ መገናኛ ብዙሀን ይዞታን የተመለከተው ሰጣ ገባ አልተቋጨም። በመጪው ሳምንት ከአማራጮቹ ጋር ጋዜጠኛ መልካም ሲባል መቼ ነው የሚለውን ጨምሮ ይመለከታሉ። ለአሁኑ ለጊዜያቸው አመሰግናለሁ። ደርስትል የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን አንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድ ናችሁ ከባልደረባዬ አዲሱ አበበ ጋር አሉ አከበደና አቀናባሪያችን ንጉሥ ታምሬ እንዲሁም ከስርጭት መሐንዲሱ፣ ከዋና አዘጋጇ ትዝታ በላቸውና ከተቀሩ ባልደረቦቻችን ጋር በመሆን በዚህ ይሰናበታለሁ። ደገ ቅዳሜ ከልዩ ልዩ ዝግጅቶች ጋር እንጠብቃችኋለን። ለጥያቄው መልስ ጥያቄዎቻችሁን ያስተናግዳል። አሁን የትግርኛ ስርጭት ይቀጥላል። Assalamualaikum warahmatullahi wabarakatuh.